የትምህርት ተቋማት የእውቀት እንጂ የግጭት ማዕከል መሆን እንደሌለባቸው ተማሪዎች ተረድተው ትኩረታቸውን ወደ መጡበት ዓላማ ማድረግ አለባቸው ሲሉ የአማራ ክልል ፕሬዚዳንት አቶ ገዱ አንዳርጋቸው ገልጠዋል። ሰላምን ለማደፍረስ ለሚጥሩ ኃይሎችም ተማሪዎች መጠቀሚያ ከመሆን ራሳቸውን እንዲጠብቁም አሳስበዋል። አስቴር ተከታዩን ዘገባ አድርሳናለች። በአሶሳ ዩኒቨርሲቲ በተከሰተው ሁከት የሶስት ተማሪዎች ሕይወት ማለፉን ተከትሎ የሳይንስና ከፍተኛ ትምህርት ሚኒስቴር ሚኒስትር ዶክተር ሂሩት ወልደ ማርያም መግለጫ መስጠታቸው ይታወሳል። ዶክተር ሂሩት የሁከቱን መነሻ ሲናገሩ ሁለት ተማሪዎች ውሃ ሲቀዱ ገፋሀኝ ገፋሀኝ በሚል የተጀመረው ጸብ የብሔር መልክ በመያዙ የሶስት ተማሪዎች ህይወት ሲያልፍ በሰላሳ አራት ተማሪዎች ላይ ደግሞ ጉዳት ደርሷል። ሁከቱን የፈጠሩትም የውጭ አጀንዳ ወይም ተልእኮ ተሰጥቷቸው በዩኒቨርሲቲ ውስጥ ልዩ ልዩ ጥያቄዎችን እንዲነሱና ተቋማቱን የማወቅ ስራ የሚሰሩ አካላት ናቸው ብለዋል። ከዚህ ጋር በተያያዘ በሀገሪቱ አንዳንድ ዩኒቨርሲቲዎች የተፈጠረውን አለመረጋጋት ተከትሎ የአማራ ክልል ርዕሰ መስተዳድር አቶ ገዱ አንዳርጋቸው በተፈጠረው ችግር የህይወትና የአካል ጉዳት ለደረሰባቸው ተማሪዎች የተሰማቸውን ጥልቅ ሀዘን በመግለጽ ነበር ትናንት ማምሻውን መግለጫ የሰጡት። አቶ ገዱ በመግለጫቸው ወደ አማራ ክልል የሚመጡ የየትኛውም አካባቢ ተማሪዎች የአማራ ልጆች ናቸው ካሉ በኋላ አሁን በሀገሪቱ የተፈጠረውን አንጻራዊ ሰላም ለማደፍረስ ዩኒቨርሲቲን ማዕከል አድርጎ ግጭቶችን ለማስነሳት ለሚጥሩ ኃይሎች ተማሪዎች መጠቀሚያ መሆን የለባቸውም ብለዋል። ዓላማቸው ትምህርት መማር ነው። ተማሪዎቹ ይህን የሚያሰናክላቸው፣ የሚያደናቅፋቸው በውስጣቸውም ያለ ይሁን ከውጭ የሚመጣ አደናቃፊ ኃይልን የማጋለጥ ስራ መስራት መቻል አለባቸው። ለዛ ተባባሪ መሆን የለባቸው እርስ በእርሳቸው ተማሪዎች መጋጨት የሌላ አካል እቅድን ፈጻሚ ከመሆን መቆጠብ አለባቸው የሚል እምነት አለኝ። እኛም በክልላችን ባሉ ዩኒቨርሲቲዎች ከዩኒቨርሲቲ ማህበረሰብ ጋር ከህብረተሰብ ጋር ጠንክረን እንሰራለን። በተመሳሳይ በሌሎች ክልሎች የሚማሩ የአማራ ክልል ተማሪዎች በሰላም የመማር ማስተማሩ ሂደት እንዲከናወን ልዩ ትኩረት ሰጥተን እንከታተላለን። ለዚህ ደግሞ ተማሪዎቹ አስቀድመው መረጃ በመስጠትም ይሁን የችግር አፈታቱ ተባባሪ እንዲሆኑ መደረ መሆን አለባቸው። ይህ በእንዲህ እንዳለ ትላንት በጎንደር ዩኒቨርሲቲ መጠነኛ ለመረጋጋት ተከስቶ የነበረ ሲሆን ማምሻውን በዩኒቨርሲቲ አመራሮች በከተማዋ ነዋሪዎች፣ በሀገር ሽማግሌዎችና በልዩ ሀይል ፖሊስ ወደ ነበረበት ሰላም መመለሱን የዩኒቨርሲቲው ፕሬዝዳንት ዶክተር ደሳሌ መንገሻ ይናገራሉ። በየዩኒቨርስቲው ዜጎች ለተማሪዎች በእጅ ጥበቃ መደረግ አለበት። ዩኒቨርስቲ ውስጥ ተማሪ መሞት የለበትም የሚል ነው። ከዛ በኋላ የጎንደር ከተማ ወጣቶችም የሀይማኖት አባቶችም መጥተው ነበር። ተረጋግተና ያመሸቱ ትናንትና ነው። ጉዳት የደረሰባቸው ነበር የተወሰነ ያው፣ ብዙዎቹ ታክሞ ተመልሳለ ኮላል ጉዳት አሁን እንግዲህ የፌዴራል የክልሉ ልዩ ኃይል ፖሊሶች ማለት ተቀላሽ ነው እየሰሩ ነው። የጎንደር ከተማ የሰላምና የልማት ሸንጎ ሰብሳቢ አቶ ባዩ በዛብህ ልጆቻቸውን ወደ ጎንደር ዩኒቨርሲቲ ለላኩ ወላጆች የሚያስተላልፉት መልእክት አለ። ከእናት ከአባቶቻቸው ጋር እንዳሉ አድርገው እንዲያወጡ ምንም አይነት እንኳን እና ሌላ የሰላምና ንትን ዝንብ የማያርፍባቸው መሆኑን እናረጋግጣለን። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህር ዳር።